ወደ መጽሔት ትንታኔ እንሸጋገር። ኢትዮጵያንና ኤርትራን በሚያዋስነው የኢትዮጵያ ግዛት በወርቅ ለቀማ ላይ ተሰማርቶ የነበሩ ወደ ኤርትራ ተጠልፈው የተወሰዱ ኢትዮጵያውያን ወደ ሀገራቸው እንደ ተመለሱ የኢትዮጵያ መንግስት ማስታወቁ ይታወሳል። ወደ ሀገራቸው ከተመለሱት ሰላሳ ሁለት ሰዎች አንደኛው አቶ ሀብታይ ገብረን አነጋግረናል። አቶ ሀብታይ እንዴት እንደተጠለፉና ኋላም እንዴት ወደ ሀገራቸው እንደተመለሱ በዝርዝር አብራርተዋል። የጠለፏቸውም ሰዎች የአርበኞች ግንቦት ሰባት እንደሆኑ አቶ ሀብታይ ጠቁመዋል። የኢትዮጵያ መንግሥት ባለሥልጣኖችንና የግንቦት ሰባት ተወካዮችን ስለ ጉዳዩ ለማነጋገር ሞክረን አልተሳካልንም። አቶ ሀብታይን ያነጋገረው ባልደረባችን ገብሬ ገብረ መድህን ሲሆን አዳነች ፍሳሀዬ ታቀርበዋለች። ተጠልፈው ወደ ኤርትራ ተወስደው እንደነበረ የገለጹት አቶ ሀብታይ ገብረ እንዴት እንደተጠለፉና ኋላም እንዴት ወደ ሀገራቸው እንደተመለሱ ያብራራሉ። መጀመሪያ ናይ ወርቂ ስራ ሄና ኮይና ጥሪ መጀመሪያ ወደ ወርቅ ፍለጋ ስራ ነበር። ይሄን ነው ጥር ሀያ ሰባት ቀን ከንጋቱ አስራ ሁለት ሰዓት ላይ ነበር የመጡት። ከዚያም እኛ ተደናገጥንና በአራት ማዕዘናት ተኩስ ከፈቱብን። አንዳንዶቻችን ተያዝን፣ ሌሎች ደግሞ አመለጡ። ቦታው ጽርጊያ ግርማይ ይባላል። ከዚያም አንድ ላይ ስብስበው ተሻገሩ ብለው ተከዜ ወንዝ ውስጥ አስገቡን። እኛዋን አንችልም እና እንዴት እንሻገራለን ብንላቸው ለምንድን ነው የማችሉት ግቡ ብለው በማስገደድ ይደበድቡን ገቡ። ሰላሳ አራት ነበርን ገባን። አስገድደው የወሰዱን ሰዎች ታጣቂዎች ናቸው። የአርበኞች ግንቦት ሰባት ነን አሉ። ሆኖም ሌሎች የኤርትራ መንግስት ሰዎችም ነበሩባቸው የሚል ግምት አለን። የወሰዱን ሰዎች አማርኛ ተናጋሪዎች ናቸው። ጥቂት ትግርኛ ተናጋሪዎችም ነበሩባቸው። ከሰላሳ አራታችን አንደኛው ስለታመመ ታመመ መለሱት። ሌሎች ደግሞ አባትና ልጅ ስለነበሩ አስር ቤተሰባችንን ጥለን ልኔ ነው ወይ ሲሉ ልጁን ወስደው አባትየውን መለሷቸውና ሰላሳ ሁለታችንን ወሰዱ ነው። ያኔ የተወሰድንበትን ቦታ ለይተን ባናውቀውም ራቅ ያለ ነበር ይላሉ አቶ ሀብታይ ገብረ ቦታ ብዙ ናይ ርሑቅ ቦታ ወሲደምና ናይ ከባቢ አርባዕተ ሰዓት ዝኾኑ ቦታውን ለይተን አናውቀውም ግን ራቅ ያለ ቦታ ነበር። ለአራት ሰዓታት ያህል ከተጓዝን በኋላ አንድ ስፍራ ላይ ውሃ ጠጡን። ከዚያም ለስምንት ሰዓታት ያህል ከተጓዝን በኋላ በመኪና ወደ ሰፈራቸው ወስደው እዛው አሳደሩን። በነጋታው የእነሱን አይነት አፈርማ ካኪ አልብሰው በመኪና ወደ ጉልጅ ከዚያም ወደ ተሰነይ ወሰዱን። ከተሰነይ ትልቅ መስኖ ወዳለበት ሌላ ስፍራ ወሰዱ። ትልቅ መስኖ ባለበት ቦታ ላይ አርበኞች ትልቅ የእርሻ ቦታ እንዳላቸውና በኤርትራ ምድር ያለውን ቦታ ተከራይተነው ነው እንደሚሉ አቶ ሀብታይ ገልጸው እኛ ግን የማን እንደሆነ አናውቅም ብለዋል። እዛ ምን ይሰሩ እንደነበርም ገልጸዋል። አዎ ብዙ ስራ ኔይሩ በርበረ ምልቃም ኔይሩ እዚያ ብዙ ስራ ነበር የነበረው። በርበሬና የባሚያ ተክል መልቀም፣ ጤፍ ማጨድ፣ በቆሎ መላጥና በእጅ መፈልፈል የመሳሰሉትን ስራዎች ካለ እረፍት እንሰራ ነበር፣ ወደዚህ እስከተመለስንበት ጊዜ ድረስ። ለውትድርና ሊያሰለጥኗቸዋል ሞከሩም ወይ ለሚለው ጥያቄ አቶ ሀብታይ ገብረ አሁን የጠቃቅሱ ነበር ብለዋል። ቃድሙን ገደም ተሞክርኩም አብዚያ አትቅኒ ይሁም ዩዘክቶ ወስድ ይሁም ግና ለማምለጥ ከሞከራችሁ ህዝቹ ትቆያላችሁ። ጠባይ ካሳምራችሁ ግን በአጭር ጊዜ ውስጥ ወታደራዊ ስልጠና ታድርጋላችሁ ይሉን ነበር። አቶ ሀብታይ ገብረ በመጨረሻ መቼና እንዴት ወደ ሀገራቸው እንደተመለሱ አብራርተዋል። ግን መለስ ከለና ብዕለት ዓሰርተ ትሸዓተ እዩ ነይሩ ምንም ዝተባሃለና ኢንፎርሜሽን ኣይነበረን ኣብ ስራሕ ውዒልና እስከ እቲ መለስ ነው የካጢት አስራ ዘጠኝ ቀን ነው ከቀኑ ሰባት ሰዓት ድረስ ስራ ውለን ከዚያም ምሳ በልተን አረፍ እንዳልን ምንም አይነት መረጃ ሳይሰጡን መኪና ላይ ተሳፈሩ አሉን። እኛም ግራ ገብቶን የት ነው የምንሄደው በሚል ጭንቀት ውስጥ ገብተን ነበር። ጉልጅ አካባቢ ስንደርስ ግን በሌላ መኪና አሳፈሩን። ከዛም ገጠር አካባቢ እንደደረስን የኤርትራ ኃላፊዎችና የአርበኛ ኃላፊ ተረከቡን። የኤርትራው ኃላፊ መጀመሪያ ከመኪና እንደወረድን ተሰለፉ ብሎ አሰለፈን። ከዚያም ኢትዮጵያውያን ናችሁ ብሎ ጠየቀን። አዎን አልን። ሁላችሁም መጣችሁ ወይ ብሎ ጠየቀን። አዎን አልን። ከዚያም በእናንተ ላይ የተፈጸመው ተግባር የኤርትራ መንግስት የሚያውቀው ነገር አይደለም። የኤርትራ መንግስት ስለ ጉዳዩ እንደሰማ ስለ እናንተ ጉዳይ ሲነጋገር ቆይቷል። አሁን ወደ ሀገራችሁ ትመለሳላችሁ አለን። አቶ ማዕዛው ጌጤም በአማርኛ እንደ ተናገሩ አቶ ሀብታይ ጠቁሟል። ማዕዛው ጌጤው ተዛሪቡ በአማርኛ በቃ ስህተት ይነሩቱ ካይዳ በቃ ስለዝነበረ አቶ ማዕዛው ጌጤ በአማርኛ ተናገረ። ስህተት ነበር የተሠራው። በዛ መልክ መስራት የለበትምና አሁን ወደ ሀገራችሁ ትመለሳላችሁ አለን። ከዚያም ማታ በመኪና ወደ ኡሚ ሀጀር ወሰዱን። እዛ አድረን ሌሊት አስር ሰዓት ላይ ሱዳን ግዛት ውስጥ ወደሚገኝ ሀንዳይት ሸኝተው ለቀቁንና የሱዳን ሰራዊት ተረከበን። ማንነታችንን ከጠየቁ በኋላም ወደ ሱዳን መንግስት መስሪያ ቤት ወሰዱን። ከዚያም ከኢትዮጵያ መንግስት ጋር ተነጋገሩ መሰለኝ፣ በጀልባ አሸጋገሩን የኛዎቹ ተቀበሉን። በአሁኑ ወቅት ከኤርትራ ወደ ሀገራቸው የተመለሱት ሰዎች ሁመራ እንደሚገኙ አቶ ሀብታይ ገብረ ገልጸዋል።